The Voice of America. Be away. Ye, America, Dems. Radio ta በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 11 2015 ዓ ይቅርታ፣ 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችው የምሽቱ አስተናጋጆቻችሁ እኔ ቆንጅ ይታየና እኔም ሰሎሞን አባተ ነን። የቦኮ ሐራምን ስጋት ጨምሮ በጸጥታ ችግሮች ላይ የሚወያየው አራተኛው የጣና ከፍተኛ የጸጥታ ጉባኤ በባህር ዳር ይጀመራል። መነሻው ምንጩ ምን እንደሆነ ማወቅ ያስፈልጋል። እያደረጉ ያሉትን ነገር እያደረጉ ያሉት ለምንድን ነው? ስለ ቦኮ ሐራም የተናገርኩትን ልድገመው። ቦኮ ሐራም በስፋት የሚንቀሳቀስበት አካባቢ ከሌሎች የናይጄሪያ ክልሎች ጋር ሲነጻጸር ልዩነቱ የገሃነምና የገነት ያህል ነው። የጣና ቦርድ ሊቀመንበር የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ናቸው። የሰማችኋቸው ዝርዝር ዘገባው ከዜና በኋላ ይቀርባል። የአማራ ክልል ጠቅላይ ፍርድ ቤት የክልሉ ምርጫ ቦርድ በሶስት የሰማያዊ ፓርቲ እጩ ተወዳዳሪዎች ላይ ያሳለፈውን ውሳኔ ሻረ። ኢትዮጵያውያን ጄኔቭ ላይ የተባበሩት መንግስታት ጽህፈት ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። ዘገባ ይኖረናል። በሁለተኛው አጋማሽ ከሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና ከኢዴፓ ፕሬዝደንት ዶክተር ጫኔ ከበደ ጋር ለጥያቄው መልስ መንደርደሪያ ውይይት እናቀርባለን ቴሌላይም ባክ ፕሮግራሙን ይመራልናል ቮይቴክ ዞርኒያክ የቴክኒክ መሐንዲሱ ነው በስቱዲዮ 14 መሣሪያዎች ላይ ይገኛል አሁን የዓለም ዜና እናሰማችሁ የመን ዋና ከተማ ሰንአ ላይ በሚገኝ የአማጽያኑ ሺያ ሁቴዎች ደጋፊዎች በሚያመልኩባቸው ሁለት መስጊዶች ላይ ዛሬ ለተጣሉና ቢያንስ 126 ሰው ለገደሉ የአጥፍቶ ጠፊ ጥቃቶች የእስላማዊ መንግስት ነኝ የሚለው ታጣቂ የየመን ቅርንጫፍ መሆኑን ያሳወቀ ቡድን ኃላፊነት ወሰደ። ቡድኑ ዛሬ በኢንተርኔት ባወጣው መግለጫ የበለጡ አደጋዎችን እንደሚያደርስ ዝቷል። በጥቃቱ ከ250 በላይ ሰው ቆስሏል። ሰሞኑንም ኢስላሚክ ስቴት ቱኒዥያ ውስጥ ለተጣለው እና ሃያ ሶስት ሰው ለገደለው ጥቃት ኃላፊነት መውሰዱ ይታወቃል። ጥቃቶቹ የተፈጸሙት ባድር እና አልሃሹሽ በሚባሉት መስጊዶች ላይ በእኩለ ቀን ጸሎት ሰዓት እንደሆነ ታውቋል። መስጊዶቹ ከሁቲ አማጽያን ቡድን ጋር ቅርበት ያላቸው ሰዎች ይገኙባቸዋል የተባሉ ናቸው። ሌላ አጥፍቶ ጠፊ ደግሞ በሽብር ሰው በሽብር ተውጦ እየተተራመሰ ባለበት ሰዓት ግርግር ውስጥ ራሱን አፈንድቷል። የናይጄሪያው አማጺ ቡድን ቦኮ ሐራም አድርሶታል በተባለ ጥቃት ጎንቦሩ በተባለችው ከተማ ውስጥ ቢያንስ አስራ አንድ ሰው መግደሉ ተገለጸ። ከተማይቱ ቀደም ሲል በቦኮ ሐራም ተይዛ የቆየች ሲሆን የካሜሩን ጦር ካስለቀቃት በኋላ ከትናንት በስቲያ ረቡዕ ለጥቃት አጋልጦ መልሶ ጥሏት ወጥቷል ተብሎ ተዘግቧል። ይህ ውጥረት ናይጄሪያ ከካሜሩን ጋር በምትዋሰንበት አካባቢ እንዲህ እየተባባሰ የመጣው የፊታችን መጋቢት 19 ይካሄዳል የተባለው እጅግ የተቀራረበ ፉክክርና ፍጥጫ እየተካሄደበት ያለው ፕሬዚደንታዊ ምርጫ ሂደት በተካረረበት ወቅት መሆኑ ነው። የአሸባሪነት ችግር ያለባቸው የአፍሪቃ ሀገሮች ድንበር ዘለል ክትትል ለማድረግ የሚያስችል ሕግ እንዲያወጡ የተባበሩት መንግስታት ድርጅት ጥሪ አቀረበ። የአሜሪካ ድምጽ ራዲዮ ዘጋቢ ሞኪ ኤድዊን ኪንደዜካ ከያውንዴ ያስተላልፈውን ዘገባ አዳነች ፍሳዬ ታቀርባለች። የተባበሩት መንግስታት ድርጅት ጸረ ሽብር ኮሚቴ ዋና ስራ አስኪያጅ በአሸባሪነት የሚጠረጠሩ ሰዎች ለማምለጥ የሚችሉት ፖሊሶች ካለፈቃድ ብሔራዊ ድንበሮችን ዘለው ለማለፍ ስለማይፈቀድላቸው እንደሆነ ገልጸዋል። በእርግጥ ብዙ መሰራት ያለባቸው ነገሮች አሉ። በዓለም አቀፍ ማህበረሰብ ብቻ ሳይሆን የፖሊስ ትብብርን በሚመለከትም በክልሎች ደረጃ ብዙ መሰራት አለበት። በማዕከላዊ አፍሪካ ሀገሮች መካከል በጥሩ ሁኔታ እየተሰራበት ነው። ይሁንና ከሌሎች ሀገሮችም ጋር በተለይ ከምዕራብ አፍሪካ የምጣኔ ሀብት ማህበረሰብ አባሎች ጋር እንዲሁም ከሌሎቹ የክልሉ ሀገሮች ጋር ግንኙነት እንዲፈጥሩ ያስፈልጋል። ላቦርድ አያይዘውም በምዕራብና በማዕከላዊ አፍሪካ ሀገሮች መካከል የተሻለ ትብብር እንዲደረግ ለማበረታታት ከመንግስታቱ ድርጅት ጸረ ሽብር አጋር ድርጅቶች ጋር በመሆን ካሜሩንን እየጎበኙ እንደሆነ አስታውቀዋል። እነዚህ ሀገሮች ከቅርብ ዓመታት ወዲህ ከናይጄሪያ አልፎ ወደ አጎራባች ሀገሮች የገነፈለውን የቦኮ ሐራም እንቅስቃሴን እየተዋጉ ናቸው። ዓለም አቀፉን የፖሊስ ተቋም ኢንተርፖልን የመሳሰሉ ድርጅቶች እዚህ አሉን። ይህ ማለት በሕግ መገዛትን መሰረት በማድረግ አሸባሪነትን ለመዋጋት አስፈላጊውን ድጋፍ ለማግኘት የሚያስችሉ የምክር ሀሳቦች እናቀርባለን። የቦኮ ሐራም አማጽያን በሰሜን ናይጄሪያ ጥብቅ የሆነ የሸሪዓ ሕግን ለማስፈን ለስድስት ዓመታት ያህል ሲዋጉ ቆይተዋል። ይህ ውጊያም ወደ አጎራባች ሀገሮች ካሜሩንና ቻድ ገንፍሎ ተዳርሷል። ቦኮ ሐራም በያዝነው ወር እስላማዊ መንግሥት ነኝ ለሚለው ጽንፈኛ ቡድን ያለውን ታማኝነት በመግለጹም ዓለም አቀፋዊ ገጽታን ይዟል። ናይጄሪያ፣ ኒጀር፣ ቻድ፣ ቤኒንና ካሜሩን ቦኮ ሐራምን ለመዋጋት ከስምንት ሺህ በላይ ወታደሮችን ያቀፈ ክልላዊ ሀይል ለመፍጠር ተስማምተው ድንበር ዘለል ወታደራዊ እንቅስቃሴ ጀምረዋል። የዚህን የቦኮ ሐራምን ስጋት ጨምሮ የጸጥታ ችግሮች ላይ የሚወያይ የጣና ከፍተኛ የጸጥታ ጉባኤ መግቢያው ላይ እንዳል ነው በባህር ዳር ይጀመራል። የምሽቱ አብይ ርዕሳችን ይሆናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ስድስቱ ኃያላን መንግስታት ከኢራን ጋር እያካሄዱ ያሉት የቴህራን መርሃ ግብር ድርድር እስከሚቀጥለው ሳምንት እንዲዘገይ ተደረገ። የመቋረጡ ምክንያት የሀገሪቱ ፕሬዝደንት ሀሰን ሮሀኒ እናት በማረፋቸው ተደራዳሪዎቹ ለሀዘን ወደ ሀገራቸው በመመለሳቸው ነው ተብሏል። ድርድሩ የፊታችን ረቡዕ እንደሚቀጥል የኢራን ዜና ወኪል ዘግቧል። ድርድሩን በዩናይትድ ስቴትስ በኩል ሆነው እየመሩ ያሉት የውጭ ጉዳይ ሚኒስትር ጆን ኬሪ ለፕሬዝደንቱ እናት ሞት ጥልቅ ሀዘናቸውን ገልጸው ለኢራን ሕዝብም መልካም አዲስ አመት ወይም ኖውሩዝ ተመኝተዋል። በዩናይትድ ስቴትስ እና በእስራኤል መካከል ያሉ ግንኙነቶችን እንደገና እንደሚፈትሹ ፕሬዚደንት ባራክ ኦባማ አስታወቁ። ፕሬዚደንቱ ይህንን የተናገሩት በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፍልስጤማውያኑ ጋር ላለው ውጥረት ቀደም ሲል ለድርድር ቀርቦ የነበረውንና ብዙ ርቀት የተካሄደበትን የሁለት መንግስታት ምስረታ ሀሳብ እንደማይቀበሉ አሳውቀዋል ከተባለ በኋላ ነው። እስላማዊ መንግስት ነኝ የሚለው ቡድን ዛሬ ባወጣው ቪዲዮ የኩርድ ተዋጊ የሆኑትን ፔሽሜርጋ ምርኮኞች ምርኮኞች እያረደ ሲገድል የሚያሳይ ቪዲዮ በዛሬ እለት አውጥቷል። ኩርዶቹ ጥቃታቸውን ካላቆሙ በስተቀር አሁንም በእጃቸው የሚገኙ በአስሮች የሚቆጠሩ ሽሜርጋዎችን በተመሳሳይ ሁኔታ መግደል እንደሚቀጥል አይሲስ በዚሁ መልእክቱ ላይ አመልክቷል። ኩርዳውያኑ በአሜሪካ መሩ ጥምር ኃይልና በኢራን እየታገዙ አይሲልን ሶሪያና ኢራቅ ውስጥ እየወጉ መሆናቸው የሚታወቅ ነው። ጃፓን ዋና ከተማ ቶኪዮ የሚገኘውን የአሜሪካ ኤምባሲ በቦምብ እመታለሁ ብሎ ይዝት የነበረ ሰው ይዞ ማሰሩን የጃፓን ፖሊስ አስታወቀ። ሚትሱዮሺ ካማያ የሚባለው የደቡባዊቱ ኦኪና ደሴት ነዋሪ ስልክ እየደወለ በኤምባሲውና ደሴቲቱ ላይ በሚገኘው የአሜሪካ ጦር መደብ ላይ አደጋ እንደሚጥል ይናገር እንደነበረ ፖሊስ አመልክቷል። ይህ የሐምሳ ሁለት ዓመት ዕድሜው ላይ የሚገኝ ጃፓናዊ በቅርቡ በጃፓን የዩናይትድ ስቴትስ አምባሳደር ካሮላይን ኬኔዲና፣ ሌሎችም የአሜሪካ ዲፕሎማቶች ላይ አደጋ ለመጣል ይዝት የነበረው ነው ብሎ እንደሚያምን ፖሊስ አክሎ ጠቅሷል። ሩሲያ በዩክሬን ግጭት ውስጥ እጇ እንዳለበት በመግለጽ ሞስኮ ላይ የተጣለውን ማዕቀብ ለማስቀጠል የአውሮፓ ሕብረት ትናንት መወሰኑ አፍራሽ ውሳኔ ነው ሲሉ የመንግስቱ ቃል አቀባይ ከሰሱ። ሩሲያ የምትወስደው የአጸፋ እርምጃ ምን እንደሚሆን ባይናገሩም ዛሬ መግለጫ የሰጡት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብሔራዊ ጥቅሟን የሚመጥን ምላሽ ትሰጣለች ሲሉ ግን አስታውቀዋል። ሩሲያ ከማዕቀቦች ንግግር ይልቅ ፈጠራ በታከለባቸው አዳዲስ ጉዳዮች ላይ መወያየትን እንደምትመርጥ አመልክተዋል። ቃል አቀባዩ በሌላ በኩል ደግሞ የኪየቭ መንግስት ባለፈው ወር ሚንስክ ላይ የተደረሰውን ተኩስ የማቆም ስምምነት ረግጧል ሲሉ ወንጅለዋል። በመጨረሻም በኢቦላ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ የኩፍኝ ወረርሽኝ ሊቀሰቀስ እንደሚችል የዓለም የጤና ድርጅት አስጠነቀቀ። ድርጅቱ አክሎም ክትባቶች በተጠናከረ ሁኔታ እንዲሰጡ አሳስቧል። የኢቦላ ወረርሽኝ በተስፋፋባቸው ጊኒ፣ ላይቤሪያና ሲራሊዮን ውስጥ የጤና ባለሙያዎቹ ትኩረታቸውን ወደ ወረርሽኙ በማዞራቸው ምክንያት የሌሎች በሽታዎች መከላከያ ክትባቶች አገልግሎት በእጅጉ መቀነሱን ደብሊው ኤች ኦ አስታውቋል። ኢቦላ በሦስቱ አገሮች ውስጥ ከአስር ሺህ በላይ ቁጥር ያለው ሰው መግደሉን ያሳወቀው የዓለም የጤና ድርጅት በአዲስ ሁኔታ በቫይረሱ እየተያያዘ ያለ ሰው ቁጥር ግን መቀነሱን አክሎ ገልጿል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተንም በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁና ለምሽቱ ወደ ያዝናቸው ወቅታዊ ዘገባዎች እናልፋለን። ዓለም አቀፍ ይዘት ያለው የምርጫ ስርዓት እንዲኖር የሚያግዝ በመሆኑ ከማርቀቅም ከማጽደቅም ጀምሮ ፓርቲያችን ንቁ ተሳትፎ አድርጎ የጸደቀ የሥነ ምግባር ደንብ ነው። በሀገር ደረጃ ብናምንበትም ባናምንበትም በፓርላማ ጸድቆ በህጋዎች መልኩ ህጉ ነዋል። ህግ ከሆነ በኋላ ደግሞ በማናምንባቸውና ህገ መንግስቱን ይጥሳሉ የሚባሉ ህጎች ሁሉ ህጉ ነው ሲወጡ ፈርሙ አትፈርሙ አንባል። ቀደም ያሉት የኢዴፓ ፕሬዝደንት ዶክተር ጫኔ ከበደ የኋለኛው የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ናቸው የጥያቄው መልስ እንግዶች አድርገን ይዘናቸዋል ዛሬ መንደርደሪያው ውይይት ይቀርባል ኢትዮጵያ በጋዜጦችና እሰጥ አገባም ለሁለተኛው አጋማሽ ተሰናድተዋል አብራችሁ እንድትቆዩ እንጋብዛለን አሁን ወደ ምሽቱ አብይ ርዕስ እናልፋለን የቦኮ ሐራም ስጋትን ጨምሮ እምነትን ምክንያት ባደረጉ የጸጥታ ችግሮች ላይ የሚወያየው የጣና ከፍተኛ የጸጥታ አራተኛ ጉባኤ ከጥቂት ሳምንታት በኋላ ባህር ዳር ላይ ይጀመራል። ቦኮ ሐራም በስፋት የሚንቀሳቀስበትን የሰሜን ምስራቅ ናይጄሪያ የልማትና የትምህርት ተጠቃሚነት ማረጋገጥ የሽብር ቡድኑን ስጋት ለማስወገድም መፍትሄ እንደሚሆን የጣና ቦርድ ሰብሳቢው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ለቪኦኤ አብራርተዋል። እስክንድር ፍሬው ተከታዩን ዘግቧል። የጣና ከፍተኛ ደረጃ ፎረም ስሙም እንደሚያመለክተው በየአመቱ መጋቢት በባህር ዳር የጣና ሐይቅ ዳርቻ የሚካሄድ የአፍሪካ የጸጥታ ጉዳዮች ስብሰባ ነው። የሀገራትና የመንግስታት መሪዎች፣ ታዋቂ ሰዎች፣ ምሁራን፣ የፖሊሲ አፍላቂዎችና የሲቪክ ማህበረሰብ ተወካዮች ይሳተፉበታል። በአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ተቋም እንደዚሁም በታዋቂ የሀገሪቱ ሰዎች አነሳሽነት የተመሰረተው ይህ ፎረም አራተኛውን ጉባኤ እንደ አውሮፓውያን አቆጣጠር የፊታችን መጋቢት 18 ና 19 ያካሂዳል። የዘንድሮ ትኩረቱም እምነትን መነሻ ባደረጉ የጸጥታ ጉዳዮች ላይ እንደሚሆን ትናንት መግለጫ የሰጡት የጣና ቦርድ ሊቀመንበር የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ አስታውቀዋል። እንዳለፉት አመታት ሁሉ የተለያዩ ሀገራት መሪዎች በፎረሙ ላይ እንደሚገኙ የገለጹት ሚስተር ኦባሳንጆ፣ ወቅታዊ ስጋቶች ከርዕሱ አንጻር እንደሚቃኙም ጠቁመዋል። ሆኖም እኛ የስራ አስፈጻሚነት ስልጣን ያለን አካላት አይደለንም ያሉት ሊቀመንበሩ፣ ግንዛቤ የምንፈጥር፣ ምርምርና ጥናት የምናደርግ፣ የመፍትሄ አቅጣጫዎችም የምንጠቁምነን ብለዋል። እርሳቸው እንዳሉት እምነትን ለፖለቲካዊ ዓላማ በሚጠቀሙ የጸጥታ ስጋቶች ላይ የሚያተኩረው የዘንድረው ፎረምም የመፍትሄ ሀሳቦች ያቀርባል፣ አቅጣጫዎችንም ይጠቁማል። እነዚህን የመፍትሄ ሀሳቦች መቀበልና ወደ ተግባር መለወጡ ግን የፖሊሲ አውጪዎችና የፖለቲከኞች ጉዳይ እንደሚሆን ያብራሩት እምነትን ወይንም ሃይማኖትን ለፖለቲካ መሳሪያነት ስለሚጠቀሙ ስንነጋገር ምክንያቶቹ ምንድን ናቸው? ዓላማቸውን ለማሳካት እምነታቸውን በፖለቲካ መሣሪያነት የሚጠቀሙ ሰዎች ይህን የሚያደርጉት የተረሱ፣ የተገፉ፣ የተተዉ ስለሚመስላቸው ነው ወይ? ምክንያቱ ምንም ይሁን ምን ትኩረት ያስፈልጋል። በዚህ ማለትም በባሕር ዳሩ ውይይት የሚኖረን ምንድን ነው? የችግሩ መነሻ ምክንያቶች፣ ሊወሰዱ የሚገባቸው መፍትሔና እርምጃዎች የመሳሰሉትን ማፍለቅ ነው። ይህ የመፍትሔ ሐሳብ ለእኔ ሀገር ይሆናል ለመጣሁበት ማህበረሰብ ይጠቅማል። በማለት የመፍትሄ ሐሳቦችን ሊጠቀሙ የሚችሉት ግን የፖሊሲ አውጪዎች ናቸው። እኛ ግን የመፍትሄ ሐሳቦቹን በማመንጨት እንዲቀመጡ እናደርጋለን። እኛ እናመነጫለን፣ እነሱ የሚጠቀሙባቸውን ይወስዳሉ። ቦኮ ሐራም በናይጄሪያና በአጎራባች ሀገራት የደቀነው የጸጥታ ስጋት የዘንድሮውን ፎረም ርዕስ ይበልጥ ትርጉም እንደሚሰጠው ኦባሳንጆ አስረድተዋል። የቦኮ ሐራምን ስጋት ጨርሶ ማስወገድ የሚቻለው ግን የሽብር ቡድኑ የሚንቀሳቀስበትን የሰሜን ምስራቅ ናይጄሪያ ተጨባጭ ሁኔታ በመረዳት መሆኑን የቀድሞው የዚህች ሀገር ፕሬዚዳንት ለቪዮኤ አብራርተዋል። መነሻው ምንጩ ምን እንደሆነ ማወቅ ያስፈልጋል። እያደረጉ ያሉትን ነገር እያደረጉ ያሉት ለምንድን ነው? ስለ ቦኮ ሐራም የተናገርኩትን ልድገመው። ቦኮ ሐራም በስፋት የሚንቀሳቀስበት አካባቢ ከሌሎች የናይጄሪያ ክልሎች ጋር ሲነጻጸር ልዩነቱ የገሃነምና የገነት ያህል ነው። በደቡብ ምዕራብ ናይጄሪያ የትምህርት ዕድል ያገኘው 79 ከመቶ የሚሆነው ሕዝብ ነው። ቦኮ ሐራም በሚንቀሳቀስባት ሰሜን ምሥራቅ ግን 19 ከመቶ ብቻ ነው። በግልጽ ብዙ ነገር ይናገራል። እናም የቦኮ ሐራምን ስጋት የመፍታቱ እንቅስቃሴ ይህንን ተጨባጭ ሁኔታ ከግንዛቤ ያስገባ መሆን እንዳለበት የቀድሞው የናይጄሪያ ፕሬዚዳንት ተናግረዋል። ወታደራዊ ኃይል እንደ አስፈላጊነቱ ጥቅም ላይ ሊውል እንደሚችል፣ አካባቢውን በልማት ተጠቃሚ ማድረጉም በዚያው መጠን ተግባራዊ ሊሆን እንደሚገባ አስረድተዋል። የአሁኑ የናይጄሪያ መንግስት ችግሩን ሊፈታ እየሞከረ ያለው እርስዎ ባብራሩት መንገድ ነው ወይ የሚል ጥያቄ አንስቻለሁ። ያንን አላውቅም ብለው አሉ ባሳንጆ። በዘንድሮ የጣና ከፍተኛ ደረጃ ፎረም ከሁለት መቶ በላይ ተሳታፊዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ረስ ነበር ያደመጥ ነው። አሁን ወደ መጽሔት ጊዜ ክፍለ ጊዜ ዘገባዎች ስናልፍ የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት የክልሉ ምርጫ ቦርድ በሶስት የሰማያዊ ፓርቲ እጩ ተወዳዳሪዎች ላይ ያሳለፈውን ውሳኔ ሽሯል። ከውድድሩ ተሰርዘው የነበሩት እጩዎች በውድድራቸው እንዲቀጥሉም ትዕዛዝ ሰጥቷል። ውሳኔው እስከ ዛሬ እንዳልተፈጸመ የፓርቲው ሊቀመንበር ይናገራሉ። ብሔራዊ ምርጫ ቦርድ በበኩሉ በትዕዛዙ መሰረት ይፈጸማል ብሏል። መለስካቸው አመሃ ከአዲስ አበባ ዘገባ ልኳል። የካቲት 27 ቀን 2007 ዓ ምት የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት የሰጠው ውሳኔ አንደኛ፣ በምዕራብ ጎጃም ዞን የደቡብ አሸፈር ድርቤቴ ምርጫ ክልልና የክልሉ ምርጫ ቦርድ ቅርንጫፍ ጽህፈት ቤት የሰጡት ውሳኔ የሕገ መንግሥቱን ድንጋጌዎችና የምርጫ ምዝገባ አዋጆችን እና የፓርቲውን ማለትም የሰማያዊ ፓርቲን የመተዳደሪያ ደንብ ያልተከተለ በመሆኑ ተሽሯል። ሁለተኛ የባይባዮቹ በሰማያዊ ፓርቲ እጩ ሆነው በቀረቡበት አግባብ ወደ ቅጽ አራት ሊመዘገቡ ይገባል ብለናል። በዚህ መሠረትም እንዲፈጸም አዘናል ይላል። የፍርድ ቤት ውሳኔ ዝርዝር እንደሚያመለክተው የደቡብ አቸፈር ዱርቤቴ የምርጫ ክልልና የክልሉ ምርጫ ቦርድ ጽሕፈት ቤት በሰማያዊ ፓርቲ አባላት ላይ እና እጩ ተወዳዳሪዎች ማለትም በስማቸው ማዘንጊያ ቀለም ወርቅ ባዘዘውና ማነገረው መስፍን ላይ የወሰዱት ከውድድሩ እጩነታቸው የመሰረዝ እርምጃ የፓርቲ አባላቱ ይግባኝ መነሻ ነው። የምርጫ ቦርዱ ጽፈት ቤት መነሻ ደግሞ እነዚህ ሶስቱ የሰማያዊ ፓርቲ ጩዎች ቀደም ሲል የአንድነት ለዴሞክራሲና ለፍትህ ፓርቲ አንድነት እና የመላው ኢትዮጵያ አንድነት ድርጅት መያድ አባላት የነበሩ በመሆናቸው ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንደሚሉት ደግሞ ይሄ የምርጫ ቦርድ እርምጃ በአማራ ክልል ብቻ ሳይሆን በሌሎቹ የሀገሪቱ ክፍሎችም ከውድድሩ ለታገዱ እጩዎቻቸው የሚሰጥ ምክንያት እንደሆነ ይናገራሉ። ሶስቱ እጩዎች አቤቱታቸውን ይዘው ለጠቅላይ ፍርድ ቤት የቀረቡትም ለሙከራ እንደሆነ ገልጸው የፍርድ ቤቱን ውሳኔ መሰረት ያብራራሉ። የጠቅላይ ፍርድ ቤቱ ዳኞች ይህንን ነገር ከመረመሩ በኋላ ውሳኔ ያስተላልፈዋል። ይሄውም ውሳኔ አንደኛ በሕገ መንግስቱ አንቀጽ 38 መሰረት ማንኛውም ኢትዮጵያዊ ዜጋ የዘር፣ የቋንቋ፣ የእምነት አድሎ ሳይደረግበት የመምረጥና የመመረጥ መብት አለው የሚለውን በሁለተኛ ደረጃ ደግሞ በፓርቲዎች ምዝገባ አዋጅ 573 2000 መሰረት አንቀጽ አርባ ጀምሮ ያለውን በመጥቀስ ማንኛውም የፓርቲ አባል ባልፈለገ ጊዜ በራሱ ፈቃድ ከፓርቲ አባልነት መተው እንደሚችል ስለሚደነግግ አቶ ይልቃል ጨምረው ሲያብራሩ የፍርድ ቤቱ ውሳኔ ሌላው መሰረት በ1999 ዓ ም የወጣው የምርጫ ህግ መሆኑን አስታውሰው የሰማያዊ ፓርቲ አባልነታቸው ግን ምንም የማያጠራጥር እንደሆነና የፍርድ ቤቱ ውሳኔም ይህንን እንደሚያጸና ይናገራሉ። የሰማያዊ ፓርቲ አባል ለመሆን የእጩነት ጊዜውን ሳይጠብቁ ፓርቲው አዋጅ አምስት ነጥብ ሁለት ተራ ቁጥር ሶስት መሰረት ስራ አስፈጻሚው ማድረግ እንደሚችል ይሄንኑም ማድረጉን ደግሞ በሊቀመርመሩ ተፈርሞ እጩዬ ናቸው ብሎ ማቅረቡ በራሱ ያንን የሚያረጋግጥ በመሆኑ ስለዚህ ቀድሞ የሆነ ፓርቲ አባል ነበሩ የሚለው ነገር በየትኛውም መንገድ ከእጩነት ሊያሰርዛቸው ስለማይችል ወደ እጩነታቸው እንዲመለሱ ብሎ የጠቅላይ ፍርድ ቤቱ በሶስት ዳኞች ተወክሎ አቶ አበባው ታደሰ፣ አሸናፊ እርጋ እና ሶሎሞን ጎራው በተባሉ ሶስት ዳኞች ያለምንም ልዩነት ይህንን ውሳኔ ያጽድቀዋል ማለት ነው። ውሳኔው ከተሰጠ ወደ 15 ቀናት ያለፉ ቢሆንም እስከ ዛሬ ተግባራዊ እንዳልተደረገም አቶ ይልቃል ገልጸዋል። እስካሁን ድረስ ምርጫ ቦርድ ይህንንም እንዳያስፈጽም ደብዳቤ ተጽፎለታል ከፍርድ ቤት። ይህንን ግን እስካሁን ድረስ አላስፈጸመም። ለእጩዎቹ መታወቂያ አልሰጣቸውም። ወደ ቅጽ አራትም አላዛወራቸውም ማለት ነው። ምን ምክንያት ነው የሚሰጠው? ምርጫ ቦርድ ከላይ አመራር እስከሚሰጠኝ ድረስ ነው የሚለው። ከየት ነው አመራር የሚሰጠው? ከምርጫ ቦርድ፣ ከማዕከላዊ ምርጫ ቦርድ። ግን በመሰረቱ እጩ ምዝገባም የሚከናወነው ሆነ ቅሬታው የሚቀርበው ባለው አካባቢ ጠቅላይ ፍርድ ቤትና፣ ውሳኔውንም የሚያስፈጽመው ያው እንጂ ከብሔራዊ ምርጫ ቦርድ የሚጠበቅ አንዳችም አይነት ውሳኔ አለመኖሩ ይሄ በሕግ የተደነገገ ነገር ነው። ቪኦኤ ከክልሉ ምርጫ ቦርድ ቅርንጫፍ ጽሕፈት ቤት ጀምሮ እስከ ብሔራዊ ምርጫ ቦርድ ጽሕፈት ቤት ድረስ የፍርድ ቤቱ ትዕዛዝ ለምን ፍጻሜ እንዳላገኘ ለማጣራት ሞክሯል። የብሔራዊ ምርጫ ቦርድ ጽሕፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ በስልክ እንደነገሩኝ ከሆነ የፍርድ ቤቱ ትዕዛዝ ይፈጸማል። የፍርድ ቤቱን ትዕዛዝ ግልባጭ እየጠበቁ እንደሆነም ገልጸዋል። ሰማያዊ ፓርቲ ይህን ሕጉን የተከተለ ሂደት በአማራ ክልልና በሌሎችም እንደሚቀጥል ተናግረው፣ የሚሆነውን ግን ወደፊት እናያለን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ከመላ አውሮፓ መሰባሰባቸውን የሚናገሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ነን ያሉ ዛሬ ጄኔቭ በሚገኘው የተባበሩት መንግሥታት ድርጅት ጽሕፈት ቤት ፊት ለፊት በኢህአደግ መንግሥት ይፈጸማል ያሉትን የሰብአዊ መብቶች ጥሰቶች በመቃወም ትዕይንተ ሕዝብ አካሂደዋል። በመንግስቱ ይደርስብናል የሚሉትን ጥቃት እየሸሹ በውጭ ሀገሮች ለሚኖሩ ወገኖቻቸውም ጥበቃ እንዲደረግና አንዳርጋቸው ጽጌና ሌሎችም የፖለቲካ እስረኞች እንዲለቀቁ ጠይቀዋል። በሰብአዊ መብቶች ጥሰት በዋናነት የምትከሰሰው ኢትዮጵያ በዓለሙ ድርጅት የሰብአዊ መብቶች ምክር ቤት ውስጥ መቀመጧ እንቆቅልሽ ነው ሲሉ ይተቻሉ። ሰሎሞን ክፍሌ ወደ ጄኔቫ የኢትዮጵያ ኤምባሲም ደውሏል። ተከታዩን ዘገባ አጠናቅረዋል። መበደልና ከሦስት መቶ በላይ መሆናቸው የተገለጸልኝ ሰልፈኞች በጀኔቭ የተባበሩት መንግሥታት ድርጅት ዋና መሥሪያ ቤት ሕንፃ ፊት ለፊት ሆነው ያሰሟቸው ከነበሩና ከፍ አድርገው በሰሌዳ ካስነበቧቸው መፈክሮች መካከል የኢትዮጵያ መንግሥት ያሰራቸውን ጋዜጠኞችና የፖለቲካ መሪዎች ይፍታ፣ የአውሮፓ ኅብረት በኢትዮጵያ መንግሥት የሚካሄደውን አፈና በገንዘብ መደገፉን ያቁም፣ ሀገሪቱ ውስጥ እየተባባሰ የመጣው የሰብአዊ መብት ረገጣ ይቁምና የዘር መድሎ ያብቃ የሚሉ ይገኙባቸዋል። ከስዊዘርላንድ መምጣታቸውን የገለጹልኝ ወይዘሪት ሂሩት ወልደ ዮሐንስ የተቃውሞ ሰልፉ አስተባባሪ ኮሚቴ አባል ናቸው። ዓላማውን ያስረዳሉ። ሰላማዊ ሰልፉ ኢትዮጵያ ውስጥ የሚደረገውን የሰብአዊ መብት ረገጣ ለተባበሩት መንግስታት ድርጅት ለማሳወቅ እዛ በራፍ ላይ ተገኝተናል። ተሰብስበን የእስረኞችን የፖለቲካ እስረኞችን ጋዜጠኞችን ሁሉንም በማሰር ላይ ያለው የኢትዮጵያን መንግስት በመቃወም ነው እዚህ ላይ የቆምነው እና ለተባበሩት መንግስታት አቤቱታችን የምናሰማው እናንተ በምታደርጉላቸው እርዳታ ወገኖቻችን እዛ በጣም እየተጠፈጠፉ እና እየተጠቀሙ ስለሆነ ያሉ ይህን እርዳታቸውን እንዲያቆሙልን ነው። እዚህ መሰል እየተናገርን ያለ ነው። ምንድን ነው ያደራጀው ሰልፉን? አውሮፓ ታክስ ፎርስ አለ። ከአውሮፓ ሀገሮች ከተለያዩ ሀገሮች ተወካዮች አሉት። ታክስ ፎርስ ነው ይህንን ያዘጋጀው። አሁን ለሦስተኛ ጊዜ ነው ስዊዘርላንድ ላይ እያደረግነው። መጀመሪያ ላይ በእንግሊዝ አድርገናል፣ በእንግሊዝ ኤምባሲ። ሁለተኛው ላይ በብራስልስ በአውሮፓ ዩኒየን በራፍ ላይ አድርገናል። አሁን ለሦስተኛ ጊዜ በተባበሩት መንግስታት ድርጅት አድርጓል። ይህ ታክስ ፎርስ ይሄንን ነገር አዘጋጅቷል። ከመላ አውሮፓ ነው የመጣ ነው ብላችኋል። ከየት ከየት፣ ምን ያህል ይሆናሉ? በአሁኑ ሰዓት ከአራት መቶ ሀምሳ የሚሆን ሰው ተገኝቷል። ከየአገሩ ነው የመጡት፣ ከብራስልስ፣ ከጀርመን፣ ከጣሊያን፣ እንዲሁም ከስካንዲቪያን አገሮች ከእንግሊዝን ጨምሮ ማለት ነው እና ከተለያዩ ሀገሮች ተወካዮቻቸው መጥተዋል። ኢትዮጵያ የዓለሙ ድርጅት መስራሽ አባልና በአፍሪካ የነጻነት ተምሳሌት ከመሆኗም በላይ የሰብአዊ መብቶች እንደሚከበሩ በሕገ መንግሥቷ ያጸደቀች ሆና ሳለ በተግባር ግን አላዋለችም የሚሉት የሰልፉ አደራጆች ይህንኑ ለዓለም አቀፉ ህብረተሰብ ዳግም ለማስረዳት እንደሚሞክሩ ይናገራሉ። ከሉክስምበርግ መሄዳቸውን የነገሩኝ ወይዘሪት የትና የተሸቴ በሰልፉ የምሳተፍበት ምክንያት ይላሉ፣ ድምፅ ለሌለው ህዝባችን ድምፅን ለማሰማት ስንል ብቻ ነው እዚህ ቦታ ላይ ያለ ነው። በጀኔቭ ከተባበሩት መንግስታት የተለያዩ ድርጅቶች ባለስልጣናት ጋር ለመገናኘት እንዳለሙ ያስረዱኝ የሰልፉ አስተባባሪዎች ምን ምላሽ እንዳገኙም ጠይቄያለሁ። ተወካዮቹ የሄዱባቸው ቢሮዎችም የስደተኞች ኮሚሽን የሰብአዊ መብቶች ኮሚሽንና የዓለም አቀፍ ቀይ መስቀል ናቸው። አቶ ዘላለም ተሰማ ወደ ዩኤንኤችሲአርና የሰብአዊ መብቶች ኮሚሽን ጽህፈት ቤት የሄደውን የልዑካን ቡድን መርተዋል። ምን አስረዳችሁ ምን መልስ ተሰጣችሁ ስል ጠይቅያቸዋለሁ። ዩኤንኤችሲአር ወይንም በዩናይትድ ኔሽንስ የስደተኞች ጉዳይ ኮሚሽን ጽህፈት ቤት ተገኝተን ያስረዳናቸው ጉዳዮች በዋናነት ኢትዮጵያ ውስጥ በሀገራቸው በሚደርሰው የሰብአዊ መብት ጥሰትና አፈና ምክንያት ቁጥራቸው በብዙ ሺህ የሚቆጠር ኢትዮጵያውያን የተወለዱበትን አገራቸውን ለቀው ወደ ሌላ አገር በጣም አሰቃቂ በሆነ ሁኔታ ለህይወታቸውን አድጋ ላይ በመጣል ህይወታቸውን ለማትረፍ እየጎረፉ የሚገኙት ኢትዮጵያውያን ወደዛ የሄዱበት ምክንያት ዋናው ምክንያት የሰብአዊ መብታቸው ተገፎ በሀገራቸው ሊኖሩ የማይችሉበት ሁኔታ በመፈጠሩ ምክንያት ይህንን እነዚህን ስደተኞች የተባበሩት መንግስታት የስደተኞች ኮሚሽን እንደተቋቋመበት ዋና አላማ ለነሱ ከለላ መስጠት ያለበት በመሆኑ ነገር ግን ከዛ አልፎ ሀገራቸው የተሰደዱት መሆናቸው እንዳይበቃቸው የኢትዮጵያው አፋኝ ስርዓት እጁን አርዝሞ በጎረቤት አገሮች ላይ ሁሉ ተሰደው በሚገኙ ኢትዮጵያውያን ላይ የሚያደርሰው ሰቆቃ ከጊዜው በጣም የከፋ በመሆኑና ይህም የተባበሩት መንግስታት በአግባቡ የነሱን ጉዳይ እና የኢትዮጵያውያን ስደተኞችን ጉዳይ በአግባቡ ስላልያዘው መሆኑን በማስረዳት ሕይወታቸው በአደጋ ላይ የሚገኙ ኢትዮጵያውያኖችን ስም ዝርዝር ሰጠን። ይህንን ጉዳይ በእውነቱ አስረድተናል። እነሱም እንደሚሉት ከሆነ ኢትዮጵያ ውስጥ ያለው የሰብአዊ መብት ይዞታ እንደዚህ ብዙም የሚያሻማ አይደለም፣ ዓለም ሁሉ የሚያውቀው ነው። እና የተባበሩት መንግስታት ይህንን ጉዳይ በጣም ሲሪየስሊ እንደሚመለከተው እና በተቻለው አቅሙ ሁሉ በአገር ውስጥ የሚገኙት ጽፈቶቻቸውን በማግኘት የእነዚህን ስደተኞች ጉዳይ አዘ ፕራዮሪቲ እንደሚመለከተውና ፕሮቴክሽን ወይንም ከሌላ የሚያስፈልገውን ነገር ሁሉ እንደሚያደርግ ቃል ገብተውልናል። በአውሮፓ የተለያዩ ሀገሮች የሚኖሩት ኢትዮጵያውያን በዛሬ ዕለት ጄኔቭ ተሰብስበው ስላቀረቧቸው ስሞታዎች በዚያ ከሚገኘው የኢትዮጵያ ኤምባሲ ምላሽ ለማግኘት ሞክር ያለው የአምባሳደር ነጋሽ ክብረትም ሆነ የዳያስፖራው ክፍል ኃላፊ አቶ ረዳይ ግርማይ ቢሮ ቴሌፎን ይጠራል፣ ግን አይመልስም። አድማጮች የዜናና የትንታኔው ክፍለ ጊዜ አብቅቷል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሃያ አምስት ና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሰዓት ከሚቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል አስራ አራት ሰላሳ አንድ መካከለኛ ሞገድ ላይም ታገኙናላችሁና እንድታደምጡን እንጋብዛለን። አፖቻችንን ከዌብሳይታችን ወይም ደግሞ ከአይቱንስ ስቶርና ከፕሌይ ስቶር በመጫን ዝግጅቶቻችንን በነጻ ነው የምትጭኗቸው። ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ተከበራችሁ አድማጮች፣ በኢንተርኔትም ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ፖርን ዳት ኤም ኦ ቢአይ እንዲሁም ናይል ሳት ላይም ታገኙናላችሁ። በስቱዲዮ ቴክኒሻኑ ቮይቴክ ዞርኒያክ ነው። የፕሮግራሙ መሪ ቴሌ ላይምባክ ነው። አሁን አዲስ አበባ ላይ ሶስት ሰዓት ተኩል ሆኗል። ክቡራትና ክቡራን አድማጮች አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየነን ወደ ዝግጅታችን ሁለተኛ አጋማሽ በቀጥታ እንሸጋግራለን። ቀዳሚው ፕሮግራም አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የግብፁ ፕሬዝደንት በመጪው ሰኞ እንዲፈረም በታቀደው ስምምነት ላይ ልዩነት እንዳላቸው ተገለጸ። ሰማያዊ ፓርቲ የተቃውሞ ድምፅ የመሆን ፍላጎትን ገለጸ። የኢትዮጵያ አንበሶች የመጥፋት አደጋ እንደተደቀነባቸው ታወቀ። የሚሉትን ርዕሶች ነው ዛሬ የምንመለከተው። የግብፁ ፕሬዚደንት አብደልፋታሕ አልሲሲ ባለፈው ማክሰኞ ከከፍተኛ ባለሥልጣኖቻቸው ጋር ተገናኝተው የኢትዮጵያ የግብፅና የሱዳን ከፍተኛ ባለሥልጣኖች በፈረሙበት የቅድመ ስምምነት ሐሳብ ላይ እንደመከሩ ዴይሊ ኒውስ የተባለው የግብፅ ብቸኛው ነፃ ጋዜጣ ዘግቧል። ስብሰባው ሦስቱ አገሮች ታላቁ የሕዳሴ ግድብን በሚመለከት ያደረጉትን የፖለቲካ ስምምነት በማርቀቅ ተግባር የተሳተፉ የሚኒስቴር መሥሪያ ቤቶችና አገልግሎቶች ጠበብትን የሚያካተተ እንደነበረ ባለፈው ማክሰኞ የወጣው የግብፅ ፕሬዚዳንታዊ መግለጫ እንደገለጸ ጋዜጣው ጠቅሷል። የፖለቲካ ስምምነቱን በመመርመሩ ስብሰባ የተገኙት ባለሥልጣኖች የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሐሰም፣ የውሃ ሀብትና የመስኖ ሚኒስትር አል ማግሃዚ፣ የዓለም አቀፍ ትብብር ሚኒስትር፣ የስለላ ክፍል ኃላፊና የመከላከያ ሚኒስትር ተወካዮች እንደሆኑ ጋዜጣው ጠቅሷል። የግብፁ ፕሬዝዳንት ኮሚቴው በስምምነቱ ረቂቅ ላይ የሚያደርገውን ጥናት እንዲቀጥልና አስፈላጊውን ሕጋዊ እርምጃ የሚያካትት ዘርፈ ብዙ ጥናት እንዲደረግ ማዘዛቸውን ዘገባው ጨምሮ ገልጿል። የኢትዮጵያ የግብፅና የሱዳን መሪዎች ቀደም ሲል የተደረገውን የፖለቲካ ስምምነት በመጪው ሰኞ ካርቱም ተገናኝተው እንዲያጸድቁ ቀጠሮ ይዘዋል። የሱዳን የውጭ ጉዳይ ሚኒስትር አሊ ካርቲ ገና በሀገሪቱ መሪዎች መጽደቅ ያለበትን የፖለቲካ ስምምነት ጠቃሚ ስኬት ነው ብለውታል። ይህ የፖለቲካ ስምምነት ዝርዝር ስምምነቶች ላይ ለመድረስ መሰረት ይሆናል ሲሉም አክለውበታል። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሾክሪም የተደረገው ስምምነት የግብፅንና የኢትዮጵያን ግንኙነት ወደ ማጠናከር የሚያመራ ጠቃሚ እርምጃ ነው ማለታቸው የግብፁ የዴይሊ ኒውስ ዘገባ ጠቅሷል። ሱዳን ትሪቡን ጋዜጣ ድረገጽ አል ማስሪ አልዩም የተባለውን የግብፅ ጋዜጣን ጠቅሶ ባወጣው ዘገባ ግን የግብፁ ፕሬዚደንት በታላቁ ህዳሴ ግድብ ግንባታ ላይ ያላቸውን ልዩነት ለመፍታት ሰኞ አዲስ አበባ እንደሚገቡ ጠቁመዋል። ስምምነቱ ካርቱም ላይ እንዲፈረም የታቀደው በዛኑ ዕለት እንደሆነ ይታወቃል። አንድ የግብፅ መሪ በአስርተ ዓመታት ውስጥ ኢትዮጵያን በኦፊሴል ሲጎበኝ ለመጀመሪያ ጊዜ እንደሆነም ሳይጠቅስ አላለፈም። ለውጥ እንዲደረግባቸው ከሚፈልጓቸው ነጥቦች መካከል አንዱ ግብፅ በአባይ ውሃ አጠቃቀም ላይ ላላት ታሪካዊ መብት ዋስትና እንዲሰጥና ህዳሴ ግድብ ሊይዘው የሚችለው የውሃ መጠን እንዲቀንስ የሚሉት እንደሚገኙባቸው ሱዳን ትሪቡን ላይ የወጣው ዘገባ ገልጿል። ይህን መሰረት በማድረግም የሦስቱ ሀገሮች ቅድመ ስምምነት በታቀደው መሠረት ሰኞ ካርቱም ውስጥ ይፈረም እንደሆነ ግልጽ አይደለም ሲል ሱዳን ትሪቡን ላይ የወጣው ጽሑፍ ጥርጣሬውን ገልጿል። ኤንፒአር የተባለው ዋሽንግተን ዲሲ የሚገኝ ብሔራዊ ሬዲዮ ጣቢያ ድረገጽ ደግሞ ስለ ሰማያዊ ፓርቲ ሲዘግብ፣ ሰማያዊ ፓርቲ ኢትዮጵያ ውስጥ ካሉት ተቃዋሚ ፓርቲዎች አንዱ ነው ይላል ኢትዮጵያ ብዙ ፓርቲዎች ያሉባት ሀገር ተደርጋ ብትቀርብም በተግባር ሲታይ ግን እንደ አንድ ፓርቲ ስርዓት ሆና ነው የምትሰራው። ከምክር ቤቱ መቀመጫዎች 99.8 ከመቶ በገዢው ፓርቲ ኢህአዴግ የተያዙ ናቸው ይላል ዘገባው። ሰማያዊ ፓርቲ ከሶስት ዓመታት በፊት ከተመሠረተበት ጊዜ አንስቶ ጸረ መንግሥት ሰላማዊ ሰልፎች ሲያካሂድ ቆይቷል። ጅንስና ሰማያዊ ካናቴራ የለበሱ ወጣቶች ተሰልፈው ሲታይ መንግስት ልጓሙን ያላላ መስሎ ሊታይ ይችላል። ይሁንና ከዚህ ቀደም የተደረጉት ሰልፎች በፖሊሶች እንደተበተኑ በብዙ መቶዎች የሚቆጠሩ ተወካዮች ከስራ ተባረውብኛል ወይም ተደብድበዋል እንደሚል የኤንፒአር ዘገባ ያውሳል። ሰማያዊ ቀለም የአባይንና የውሃው ቀለም ሰማያዊ የሆነውን የቀይ ባህር ቀለምን ይወክላል ሲሉ የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ መናገራቸውን የኢትዮጵያ መንግስት ግን የቀለም አብዮት አካል አድርጎ እንደሚያየው ዘገባው ያወሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እየመጠቀ በመሄድ ላይ ባለው የኢትዮጵያ ኢኮኖሚ የአሜሪካ መዋለንዋይን ለማበረታታትና ለኢትዮጵያ ወታደራዊ አጋርነት ምስጋና ለማቅረብ ኢትዮጵያ በሄዱበት ወቅት የታሰሩትን መንግስቱን የሚነቅፉ ዘጠኝ በድረገጽ የሚጽፉ ሰዎችና ጋዜጠኞች እንዲፈቱ ጥሪ አቅርበው ሰሚ ጆሮ አላገኙም። የኢትዮጵያ የኮሚኒኬሽንስ ሚኒስትር አማካሪ አቶ ገነነው አሰፋ ግን ሲጮሁ የሚውሉ ከቁም ነገር የማይቆጠሩ ወጣቶች ናቸው በማለት እንዳንቋሸሿቸው የኤንፒአር ድረገጽ ዘገባ ጠቁመዋል። የሰማያዊ ፓርቲ ቃል አቀባይ ዮናታንም ፓርቲያቸው በመጪው ምርጫ አንድም የምክር ቤት መቀመጫ ያሸንፋል ብለው እንደማያምኑ ገልጸው፣ ሰማያዊ ፓርቲ ሰዎች ተቃውሟቸውን ለማሰማት የሚሰባሰቡበት ድርጅት ቢሆን እንደሚያስደስታቸው ተናግረዋል ሲል የኤንፒአር ድረገጽ ዘገባ አውስቷል። ኤቢሲ በሚል አኅጽሮት የሚታወቀው የአሜሪካ የዜና ስርጭት ኩባንያ ቴሌቪዥን ደግሞ የኢትዮጵያ ባለ ጥቁር ጋማ አንበሶች የመጥፋት አደጋ እንደተደቀነባቸው ዘግቧል። የሕዝብ ብዛት እየጨመረ መሄድ፣ የደኖች መመናመንና የቁም እንስሳት መበራከት የኢትዮጵያን ባንዲራ እያደምቅ የነበረው አንበሳ ብዛት እያሽቆለቆለ እንደሆነ ዘገባው ያወሳል። ኢትዮጵያ ውስጥ አንበሶች በየቦታው ይታዩ ነበር። ሆኖም ይኖሩባቸው የነበሩት ቦታዎች እየጠፉ ናቸው ሲሉ አንበሶችን የሚንከባከበው ተቋም የኢትዮጵያ ክፍል ኃላፊ አቶ ዘላለም ተፈራ ገልጸዋል። የአንበሶች ብዛት አፍሪካ ውስጥ እየቀነሰ በመሄዱ እንዳይጠፉ በዓለም አቀፍ ደረጃ እንክብካቤ የሚደረግላቸው እንስሳት ቁጥር ውስጥ ገብተዋል። ሆኖም ልዩ ተደርጎ የሚታዩት የኢትዮጵያ አንበሶች ከሁሉም በባሰ ለመጥፋት ተጋልጠዋል። ካለፉት ጥቂት 1ስ ዓመታት ወዲህ አንበሶች ከአብዛኛው የኢትዮጵያ ክፍሎች ጠፍተዋል ይላል የኤቢሲ ቴሌቪዥን ድረገጽ የዱር እንስሳትን በመጠበቅ ተግባር የተሰማሩት ባለሙያዎች እንደሚሉት በአሁኑ ወቅት ኢትዮጵያ ውስጥ ያሉት አንበሶች ቢበዛ አንድ ሺ ብቻ እንደሆኑ እነሱም የሚገኙት በቀላሉ በማይደረሱባቸው ከደቡብ ሱዳንና ከሶማሊያ ጋር በሚዋሰኑ አካባቢዎች እንዲሁም በሀገሪቱ ማዕከልና ምስራቅ በኩል ባሉት መናፈሻ ቦታዎች መሆኑን ዘገባው ጠቅሷል። ጥቁር ጋማ ያላቸው አንበሳዎች በጣም ልዩ እንደሆኑና ኢትዮጵያ ውስጥ በተወሰኑ ቦታዎች ብቻ እንደሚገኙ አቶ ዘላለም ተፈራ ገልጸዋል። አያይዘውም በባህላችን ትልቅ ቦታ አላቸው። አንበሶች በቀጣዮቹ ጥቂት ዓመታት ውስጥ ይጠፋሉ የሚል እምነት የለኝም። ይሁንና የሚኖሩባቸውን ደኖች ካልተንከባከብን ፈጽሞ የማይጠፉበት ምክንያት የለም በማለት አስረድተዋል ሲል የኤቢሲ ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው። የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ለጥያቄው መልስ የዛሬ የጥያቄው መልስ እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዴሞክራሲያዊ ፓርቲ ወይም ኢዴፓ ፕሬዝደንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ሥነ ምግባር የሚባለውንም ደንብ የፈረመ ፓርቲ ሲሆን፣ ሰማያዊ ፓርቲ ደግሞ አባልም አይደለም፣ የሥነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች በዛሬው የመንደርደሪያ ዝግጅታችን ለወሰዷቸው እርምጃዎች የየፓርቲያቸውን ምክንያት ያብራራሉ። ያወያየቻቸው ትዝታ ብላቸው ነች Eu በጣም አመሰግናለሁ እንግዲህ ሁለታችሁንም ሰሞኑን ስናስተዋውቅ እንደነበረው የብሔራዊ ምክር ቤቱ አባል መሆን ያለመሆን ወይንም የምርጫ ስነ ምግባር ህጉን መፈረም ያለ ያለመፈረም በፓርቲዎች ላይ ያለው አንደምታ ምንድን ነው በፓርቲዎቹ የምርጫ ውድድር ላይስ ልዩነት ይፈጥራል ወይ የሚል ጥያቄ ነው ማንሳት የፈለግ ነውና፣ እስቲ መጀመሪያ ዶክተር ጫኔ ከበደ የምክር ቤቱም አባል እንደመሆኖ የስነ ምግባር ህጉንም የፈረሙ እንደመሆኖ በእነዚህ ሁለት ጉዳዮች ላይ ማብራሪያ ይስጡን። መጀመሪያ አመሰግናለሁ። በእኛ በኩል እንዳልሽው የምርጫ ስነ ምግባር ደንቡ በአዋጅ ደረጃ መውጣቱ ይታወቃል። በአዋጅ ደረጃ ከወጣ ህግ ሆኗል። ሁሉንም የፖለቲካ ፓርቲዎች ገዢ የሚያደርግ ህግ ነው የሚሆነው። ነገር ግን የምርጫ ስነ ምግባር ደንቡ ተፈጻሚ የሆን ዘንድ በፖለቲካ ፓርቲዎች የጋራ ስምምነት መሰረት አካሄድና ሂደቱን ለመቆጣጠር የሚያስችል ውስጣዊ ደንብ ወጥቶለት ፍላጎት ያላቸው ፓርቲዎች ፈርመዋል። ፍላጎት የሌላቸው ፓርቲዎች ቅድመ ሁኔታዎችን እያቀረቡ ለመፈረም ዝግጁ አልነበሩም። ስለዚህ የእኛ ፓርቲ በወቅቱ በዚህ ጉዳይ ላይ የምርጫ ስነ ምግባር ደንቡ መሰረታዊ መርሁ በመርህ ደረጃ ተቀባይነት ያለው እና ዓለም አቀፍ ይዘት ያላቸው የሰብአዊ መብት ድንጋጌዎችን ያካተተ ዓለም አቀፍ ይዘት ያለው የምርጫ ስርዓት እንዲኖር የሚያግዝ በመሆኑ ከማርቀቅም ከማጽደቅም ጀምሮ ፓርቲያችን ንቁ ተሳትፎ አድርጎ የጸደቀ የሥነ ምግባር ደንብ ነው። ሁሉንም ፓርቲዎች ገዢ የሚያደርግ ነው። በምርጫውም ላይ ተጽዕኖ የሚፈጥር ነገር አይነት አይደለም። ምርጫ ቦርድ እንዲሁም የፍትህ አካላትና ሌሎችም መንግስታዊ መዋቅር ጋር የተገናኙ አካላት በሙሉ ገለልተኛ የሚያደርግ ህግ ነው። ስለዚህ በዚህ ጣልቃ ቢገቡ በህግ የሚጠየቁ መሆኑን አብስሮ የሚገልጽ በመሆኑ ጠቀሜታው በጣም የጎላ ነው በእኛ በኩል። አመሰግናለሁ። እንግዲህ ኢንጂነር ይልቃል ጌትነት በሊቀመንበርነት የሚመሩት ሰማያዊ ፓርቲ የዚህ የፖለቲካ ፓርቲዎች የጋራ ምክር ቤትም አባል አይደለም። የስነ ምግባር ደንቡንም አልፈረመም። ለምን ኢንጂነር ይልቃል? ሁለቱም የሚሆኑት በፓርቲዎቹ ሙሉ ፍቃድ እንጂ በሌላ ፓርቲ አስገዳጅነት ወይም ይህንን ህግ መፈረምና ለመፈረም የሚጠይቅ አገራዊ ህግ የለም። ይህንን ግልጽ ለማድረግ ይህ የስነ ምግባር አዋጅ አዋጅ ሁኖ ከወጣ በኋላ ይህን ፈርሙ ያናት ፈርሙ የሚባል ነገር የለም። በሀገር ደረጃ ብናምንበትም ባናምንበትም በፓርላማ ጸድቆ በህጋዎች መልኩ ህጉ ነዋል። ህግ ከሆነ በኋላ ደግሞ በማናምንባቸው እና ህገ መንግስቱን ይጥሳሉ የሚባሉ ህጎች ሁሉ ህጉ ነው ሲወጡ ፈርሙ አትፈርሙ አንባልም። ኢህአዴግ ከገባ ጀምሮ ከአንድ ሺህ አካባቢ የሚጠጉ ህጎች ወጥተዋል። እነዛን ሁሉ አልፈረምንም እንድንፈርምም አንጠየቅም። ስለዚህ ይህንን ህግ ለብቻ በተለየ ሁኔታ ፈርሙ አትፈርሙ የሚል ምንም አይነት አስገዳጅ የሆነ ህግ በአገር ደረጃ የለም። ሁለተኛ የጋራ ምክር ቤትም ለማቋቋም ከተፈለገ ፓርቲዎች በራሳቸው ተስማምተው ተግባብተው ወደው በዛ ሂደት ውስጥ መሳተፍ ለዲሞክራሲ ግንባታው ይጠቅማል አይጠቅምም ብለው መዝ ነው የሚያደርጉት እንጂ እዚህ ምክር ቤት ውስጥ ካልገባ ይሄን አልሰጥህም እዚህ ምክር ቤት ውስጥ ካልገባ ይሄን ታደርጋለህ የሚለውም እንዲሁ በፖለቲካ የተነቃቃና የህግ መሰረት የሌለው ስለሆነ ብዙዎቹም በአብዛኛው በግልጽ ስንነጋገር በፓርቲዎች የጋራ ምክር ቤት የሚባለው ውስጥ የሚገኙት አብዛኞቹ ከኢህአዴግ ገንዘብ የሚሰጣቸው ናቸው ከመንግስት ሳይሆን ከኢህአዴግ እና ይሄ ደግሞ ከአንድ ፓርቲ ገንዘብ ተቀብሎ ሌላ ፓርቲ ያሸንፈዋል። ከአንድ ፓርቲ ሌላ ገንዘብ የተቀበለ ፓርቲ በራሱ ነፃ እና የራሱ ለዋላዊነት ያለው ነው ብለን ስለማናስብ ኢህአዴግ ገንዘብ የሚሰጣቸውና በሌላ አነጋገር ደግሞ በልዩ ሁኔታ ፈርጆ የሚታገላቸውና ያላቸው መብቶች ሁሉ አስተዳደራዊ በሆነ የሚጋፋቸው ነገሮች በጋራ መስራታቸው የመቻቻል ፖለቲካን የሚያመጣ ሳይሆን በምንም አይነት እኩልነትና ነጻነትን ያሳተፈ ስላይደለ በዛ ውስጥ አንሳተፍም ማለት ነው። እንግዲህ ይህን ገንዘብ ይሰጣል ስል መንግስት አለመሆኑ እንዲታወቅልን ይፈልጋለሁ። ኢህአዲግ የሚባለው ፓርቲ ነው ለእነዚህ ፓርቲዎች ገንዘብ የሚሰጣቸው ማለት ነው። ከቂሱ ከኢህአዲግ ማለት ነው። ኢንጂነር ይልቃል ይህንን የስነ ምግባር ደንቡን መፈረም ያለ መፈረም ወይንም ወይም የፖለቲካ ፓርቲዎች ምክር ቤት አባል መሆን ያለመሆን መብታችሁ እንደተጠበቀ ሆኖ ከዚህ አሁን ኢህደ አባል ለሆኑ ፓርቲዎች ገንዘብ ይሰጣል ካሉት ሌላ ሰማያዊ ፓርቲ የተቃወመበት ምክንያት አለ። በተጨማሪ ቢያስረዱ ነው። አንደኛ እነዛን ገንዘብ ከመስጠት አልፎ እነዚህኞችን ፓርቲዎች ደግሞ አለመፈረማቸውን እንደ ልዩ ሕግ ወጥነትና ለሀገር የማይጠቅሙና እንደውም አሸባሪ አድርጎም ይፈርጀናል። እኛ ፓርቲዎች አሁን አለመፈረማችንን እንደ መብት ሳይሆን ድርድር ወይም አንድ ነገር ተነጋገሩ ተብሎ ኢህአዴግ ጠየቅበት ጊዜ በጓሮ ጉዳዮች የሥነ ምግባር ደንቡን ካልፈረሙ ብሎ እንደ ቅድመ ሁኔታ ያስቀምጠዋል፣ ወይም በጋራ ምክር ቤት ውስጥ ካልመጡ ይልና ያቀርባል። እና ይሄ አሁን በመንግስት ደረጃም ሆነ በፓርቲ ደረጃ ይሄንን እንደ ቅድመ ሁኔታ ማስቀመጥ ማለት ውይይት አለመፈለግና ወዳጅና ጠላት ብሎ የመፈረጃ አይነት ነው። ከዛ በተረፈ ደግሞ በእነዚህ ኞቹን ፓርቲዎች በልዩ ሁኔታ በእንቅስቃሴያችንም በሂደታችንም ውስጥ እንግዲህ በጀት ከኪስ ከተመደበለት በሌላ መንገድ ደግሞ ሌሎች ሁኔታዎች ሁሉ እንደሚመቻችው ምንም ጥርጥር የለውም። ይሄ በራሱ ራሱ አስረጂ ነገር ነው። እጩዎቻችን ይሰረዛሉ። ሰበብ አስባብ እየተፈጠረ የጋራ ምክር ቤት ውጭ ያሉ ፓርቲዎችን በአንድ ወይም በሌላ መንገድ በተገኘ ሁሉ የማዳከሙ ነገር እና በጠላትነት የማየቱ ነገርም በገዢው ፓርቲ ውስጥ በግልጽ የሚታይ ነገር ነው ማለት ነው። እሺ፣ ወደ ኢትዮጵያ ዲሞክራሲያውያን ፓርቲ ፕሬዚደንት ዶክተር ጫኔ ከበደ ልመለስና ኢንጂነር ይልቃል በዚህ የፖለቲካ ፓርቲዎች የምክር ቤት አባል ለሆኑ ፓርቲዎች ገንዘብ ይሰጣል ብለዋል። በዚህ ላይ የሚሰጡት መልስ አለ? የጋራ ምክር ቤት ይባል በግድ ሁኑ የሚል እንትንም የለውም። ህጉም ማስገዳጅ አይደለም። ነገር ግን ይሄ ለፖለቲካ መግባባት እና መቻቻል በተለይ ገዥውን ፓርቲ አምስት ዓመት ሙሉ ከምርጫ ክርክር ወቅት ውጪ ይሄ ጋራ ምክር ቤት በመፈጠሩ ገዥ ፓርቲ ጋር ተገናይተን ሀሳባችንን በመለዋወጥ የደበዘዘውን የፖለቲካ ምህዳር ልናሰፋበት የምንችለበትን መድረክ እየፈጠርን ነው ያለ ነው። ተግዳሮቶች የሉትም ለማለት አይደለም። ነገር ግን የዚህ ገንዘብ እንትኑ በምርጫ ህጉ ላይ የተወሰነ ነው። መንግስት ይደጉማል ነው የሚለው። ስለዚህ በምርጫ ህጉ ላይ የወጣውን ተግባራዊ የማድረግ ስራ ነው የሚታ የታየኝ እንጂ ገዢው ፓርቲ ለተቃዋሚ ፓርቲዎች ገንዘብ ይሰጣል የሚለው ብዙም የምቀበለው አይነት አይደለም። ምናልባት ገንዘቡን የወሰዱትንም የፖለቲካ ፓርቲዎች ፍጹም የሆነ የገዢው ፓርቲ ጥገኛ አድርጎ የመፈረጅ ሁኔታዎች ሲታዩ የቆዩበት ሂደት ነው እና ይሄ መታረም ያለበት ይመስለኛል። ግን ዶክተር ጫኔ ከኢህአዴግ በምርጫው ከሚወዳደር ሌላው ፓርቲ ገንዘብ መቀበል የሌሎች ፓርቲዎች ሁኔታ ላይ ጫና አይኖረውም ወይ? ከመንግስት ሳይሆን ከኢህአዴግ ገንዘብ መቀበል ኢንጂነር ይልቃል እንዳሉት ማለቴ ነው። ትክክል ነው። በምርጫ ዋጁ ህግ መሰረት ይሄ የመንግስት ድጎማ የሚለው የግድ የጋራ ምክር ቤት አባል ካልሆኑ የሚለው የመንግስት ማካሄድ በእኛ በኩል ችግር ያለበት አካሄድ ነው በመስሎ የሚታየን። ነገር ግን የጋራ ምክር ቤት አባላት የሚሆኑትም በዚሁ የገንዘብ የመከፋፈል ሂደት ውስጥ የሚሳተፉበት የራሳቸው የአሰራር ስልት አለ። ቀመር ወጦለት በዛ መሰረት ነው እንግዲህ እና አብዛኛውን ገንዘብ ያው በዚሁ ፓርቲ አብላጫውን የፓርላማ ወንበር ይዞ የሄደበት ሁኔታ የተፈጠረበት ሂደት ተከስቷል። በአንድ ወቅት በተለይ ምርጫ ሁለት ሺ ሁለትን ተከትሎ ከዚህ አንጻር ሲታይ የተቃዋሚ ፓርቲዎች የሚያገኙት ድርሻ በጣም አነስተኛ ነው እና አሁንም ያንን አነስተኛ ድርሻ ነው ወሰድን የምንለው። ወይዘሮ ትዝታ አቤት። አሁን መስፈርቱን ብናምንበትም ባናምንበትም በምርጫ ቦርድ በኩል መስፈርት ወጥቶ ያ መስፈርትም ራሱን የቻለ በጣም ብዙ ችግር ያለበት ቢሆንም ለተቃዋሚዎችም ለኢህአዴግም ገንዘብ በድጎማ መልክ ለፓርቲዎች የሚሰጠው ነገር አለ። ያንን አላልኩም። እኔ አሁን ኢህአዴግ ያንን ገንዘብ ከተቀበለ በኋላ ኢህአዴግ እንደ ድርጅት የዶክተር ጫኔ ኢዴፓን ጨምሮ ገንዘብ የሚሰጣቸው ድርጅቶች አሉ። ተቀብለዋል በይፋ ቦርዱም የሚያውቀው ነገር ነው። ይህንን ማድረጉን ቦርዱም ያምናል፣ ኢህአዴግም ያምናል። ዶክተር ጫኔ ይህንን ነገር በግልጽ ማመን አለባቸው። ይሄ የአደባባይ ስራ ነው። የፖለቲካ ስራ ስለሆነ ከኢህአዴግ ገንዘብ ይቀበላሉ። በግልጽ መታወቅ አለበት፣ ከመንግስት አይደለም። ባጭሩ፣ ዶክተር ጫኔ የሚመልሱት ካለ እሱን ልውሰድ እና ወደ ሌላ ነጥብ እንሂድ። የዚህ የገንዘብ ነገር ተባለ ነው በእርግጠኝነት መረጃው ካላቸው በሌላ ጊዜ ልቀበላቸው እችላለሁ ነገር ግን የተቃዋሚ ፓርቲዎችን የኔን ድርሻ እኔ ነኝ የሰጠኋቸው ብሎ ኢህአዴግ ራሱ አውጆ ከሆነ ያንን ማረጋገጫ እፈልጋለሁ ጭሩ ባጭሩ አልተቀበልንም ነው የሚሉት ገንዘብ ተቀብለናል የተቀበልነው በምርጫ ቦርድ ጋር በመንግስት በኩል የደረሰልን ድርሻ ነው እያልኩ ያለሁት ክቡራትና ክቡራን አድማጮች ለጥያቄው መልስ በነገው ምሽት ይቀጥላል። ሰፊውን ዝግጅት እንድትከታተሉ እንጋብዛለን። አሁን ወደ ተከታዩ ዝግጅታችን እንለፍ እሰጥ አገባ በኢትዮጵያ ልማት፣ እድገትና ብልጽግና፣ የመብቶች ነጻነትና የህዝቦቿ ዘላቂ ሰላም ለዚያ የሚያዳርሰው አቅጣጫ እሰጥ አገባ ቀደም ሲል በተከታታይ ያቀረበው ቅንብር ይሆናል። ዛሬ በድጋሚ የሚሰማው የፕሮግራሙ አዘጋጅና አቅራቢ ሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ጉዳይ ወደ እርስዎ መጣለሁ። በአቶ እስራኤል በኩል የቀረቡትን ተከታትለዋል። ከግለሰቦች ነጻ ያለመሆን ዳኝነት ለፖለቲካ ጥቅም እስከ መዋል እስከ ሙስና ድረስ የዳኝነት ነጻነት አጥልቶበታል አደጋ ነው ያሉት። በእርግጥ በነጻነት መዳኘት አዳጋች መሆኑን ነው ያመለከቱት። ምን ይላሉ እርስዎ? በአቶ እስራኤል እንግዲህ ማን ይናገር የነበረ ከሚል አንጻር እርሳቸው በነበሩበት የሙያ መስክ ያስተዋሉትን ነገር ነው የገለጹልን። እሳቸው ከተናገሩት ለመንደርደር ያህል ማለት ነው። እኔ በዛ ጉዳይ ላይ ብዙ ያደረግኩት ምርምር የለም። እንግዲህ የተጠቀሱት ነጥቦች ዳኞች ስራቸውን በትክክል እንዳይሰሩ ሊያግዱ ይችላሉ ካሏቸው ነገሮች ለምሳሌ አሁን አንደኛውና በተለይም ከባዱ አርጌም ውስጥ ያለሁት በሙስናው አካባቢ የተነሳውን ነገር ነው። አንዳንድ ሰዎች ምናልባት የስራ ኃላፊነታቸውን ቶሎ ብለው ለመበልጠግ በሚል ደረጃ ያንን የስራ ኃላፊነታቸውን ከቁም ነገር ሳይቆጥሩ አንዳንድ ነገር የሚያደርጉ ከሆነ እርግጥ ነው ችግር ሊነሳ ይችላል። በፖለቲካው ደረጃ ግን እንደሚመስለኝ የአንድ ሀገር ፍትህ ስርዓት ምንም እንኳን በተቻለ መጠን ከፖለቲካ ውጭ ነው ለማለት ብንችልም በአጠቃላይ መልኩ ግን ስም ደግሞ ከፖለቲካ ውጭ ሊሆን አይችልም። ምክንያቱም ሰለጠነ በሚባለው እንደ አሜሪካን ሀገር ባለው እንኳን ራሱ ብን የጆርጅ ቡሽ እና የአልጎር ምርጫ የተወሰነ በፍርድ ቤት ነው እና እንዲሁ እንደ ዘበት ደግሞ አይደለም። ምን ነበረ የተወሰነው አምስት ለአራት በሚወሰንበት ሰዓት አምስቱ ሪፐብሊካኖች፣ አራቱ ደግሞ ዲሞክራቶች ሁነው አምስቱ ሪፐብሊካኖች ጆርጅ ቡሽ እንዲያልፍ ነበር የመረጡ ነው እና ምንጊዜም ቢሆን በየትኛውም እንኳን እና አይደለም እንደኛ ሀገር ባለው ገና ማበብ ላይ የሚገኝ የፍትህ ስርዓት ቀርቶ ሰለጠኑ በሚባሉ ሀገሮችም ቢሆን ራሱ አሸፋሙም ቢሆን በከሌ ዲሞክራት ነው በከሌ ሪፐብሊካን ነው ተብሎ የሚተነተንበት ሁኔታ ስላለ ምናልባት ፕሬዚደንቶቹም ራሳቸው በተለይ የእድሜ ልክ የሆኑ የፍትህ ስልጣኖችን በሚሰጡበት ዛር እንደ ሱፕሪም ኮርት፣ እንደ ፌዴራል ኮርት አይነት ቦታዎችን ማለት ነው፣ እንጊዜም ቢሆን የፖለቲካ ሚዛናቸውን እየለኩ ነው። የኔን የፖለቲካ አጀንዳ ማን ነው የሚያራምድልኝ? እኔ የማሳልፈውን መርህ በኋላ በኮርት ደረጃ ቻለንጅ ሲደረግ ማነው እዛ ጥሎ ቆይቶ እኔ በምፈልገው መልኩ የሚያሳልፍልኝ የሚለውን ካልኩሌሽን እያደረጉ ነው ለኖሚኔሽንም ሲያቀርቡ ማለት ነው እና በእኔ አመለካከት የፍትህ አሰራር ሙሉ በሙሉ ከፖለቲካ ተጽዕኖ ሊወጣ ይችላል የሚል እምነት የለኝም በዛ ደረጃ ንመመለከተም። ስለዚህ ከፖለቲካ ተጽዕኖ የማይወጣበት ወይም መውጣት የማይችልባቸው ሁኔታዎች መኖራቸው ቀደም ብሎ እርስም የተስማሟቸው አቶ እስራኤል በሰጡት አስተያየት ግን ሰዎች ነጻነት መዳኘት አለመቻላቸው ፍትህ እንዳያገኙ የሚያግድ ከሆነ የሚገድብ ከሆነ ከዛ አንጻር ያለውን ሁኔታ በችግርነት አይመለከቱትም። አው በችግር መለከተዋለሁ። እንግዲህ ይሄ የተሳቸው አስተያየት ነው እሳቸው አስተያየት ስለሆነ እኔ ላመላክት የፈለግኩት ምንድን ነው እንዲህ አይነት ችግሮች መኖራቸውን እሳቸው አሳይተዋል። እና ሞ በአንዳንድ መልኩም በዜናም ደረጃ በስንተናም ደረጃ የሚቀርቡ ነገሮች አሉ። ነገር ግን እዚህ ላይ ብዬ ማለፍ እንፈልገው የየ አንዳንዱ ሀገር የፍትህ አሰራር ምናልባት ከዛው ከዲሞክራሲ ስርዓቱም ጋር አብሮ ተያይዞ የሚያድግና የሚጎለብት ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያያዙ ነገሮች ተወግደው የበለጠ ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት፣ ምናልባት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ፣ እንደዛ እንደዛ በሚሆንበት ጊዜ ምናልባት ዳኞቹም ለስራቸው ላይፈሩ ይችላሉ እነሳለሁ በሚለው ደረጃ በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ ማለት ነው እንጂ የግድ የስርዓት ችግር አድርገው አይመለከቱትም። በዲሞክራሲያዊ ሂደት ውስጥ በጊዜ ውስጥ የሚለወጡ ናቸው ብለው ነው የሚያምኑት። ህጎች አለመተግበራቸው ይመስለኛል በአብዛኛው ጥያቄ ሆነው የሚቀርበው ህጎቹ የሚወጡበት መንፈስ ከፖለቲካ ተጽዕኖ ፍጹም አይነጹም የሚለው አስተሳሰብ እንዳለ ሆኖ እነኛ የወጡ ህጎች እንደ አንዳንዶች ክስ ዋናው የህጎች ሁሉ መነሻ ህገ መንግስት እንኳን አይከበርም የሚል ተደጋጋሚ ክስ ከውስጥም ከውጭም እኒህ አይነት ጥያቄዎች በኢትዮጵያ አሁን አገሪቱን በሚመራው አስተዳደር ላይም ይተቻሉ። እንደ ህግ ባለሙያ አለመተግበራቸውስ፣ ተግበራቸውስ ከፖለቲካ ነጻ አልወጡም፣ ያ የወጣ ህግ ተግባራዊ አለመሆኑ ችግር አይደለም? ትልቁ አስፈሪ የሆነው ነገር ምንድነው ዳኞች በተለይ ከህገ መንግስቱ ጋር የተያያዘውን ከሰብአዊ መብት ጋር የተያያዘውን ነገር እንዲተረጉሙና መፍትሄ እንዲሰጡም ስልጣን የላቸውም። ስልጣን ተወስዶባቸዋል። አንደኛ ነገር እሱ ነው። ሁለተኛው ነገር ደግሞ በጣም ወረድ አድርገው ይሄ በብሔራዊ በሀገር ደረጃ በቡሽና በአልጎር መካከል የሆነውን ነገር አይደለም። እኔ እሱ አይደለም የሚያሳስበኝ። በወረድ አርገህ ስታየው በግለሰብ ደረጃ አንድ ግለሰብ እኛ ሀገር ውስጥ በሆኔ ነገር ተጠርጥሮ ብታሰር ፍትህ ሰጠዋል ወይ? እሱን ነው እኔ የሚፈልገው። ይሄ አገር አቀፉን ጉዳይ አይደለም። ከሱ ጋር የተያያዘ የማቆን ነገር ነው ላውራላቸው የፈለጉ። ለምሳሌ አንድ ተማሪ በአመፅ ተሳትፏል ወይም ደግሞ ሰልፍ ወጥተዋል ተብሎ ብያዝ አንድም ፍትህ የሚሰጠው ዳኛ አታገኙም። እኔ ህንን አብሬያቸው ሰርቼ ነው ያየሁት። አንድም ሰው አንደኛ ፋይሉን ማየት አይፈልጉም። እኔ ፋይሉን የሚያሸጋግሩ ሰዎችን ነው ያየሁት። ምንድን ነው በፍርሀት ተውጦ ነው ያሉት። ስርዓቱ እንደማያኖራቸው ያውቃሉ። ስለዚህ ለመኖር የታሰረውን ተማሪ መፍታት ይተዋሉ። ይሄ ነው አስፈሪውና በጣም አደገኛው የሆነው ነገር። ዳኞች ከፍርሀት ወጥተው በራስ መተማመን ሕግና ሕግን ብቻ መሰረት አድርገው በአርባ ስምንት ሰዓት ውስጥ መብቱ መከበር ያለበት ለተባለ ሰው መብቱን ካልሰጡ ዳኝነቱ የታለ? እዛ ጋር ነው የኔ ችግር። አቶ እስራኤል በጣም ትልልቅ ጭብጦችን አንስተዋል። እኔ እንደው ለዛሬ ይሄ ፕሮግራም በጣም እንዲወሰንና አጭር እንዲሆን ከሰአቱ ጋር በሚስማማው ብቻ በርካታ ሌሎች ርዕሶችም ስላሉ ለገድብ እየሞከርኩ ነው። በአጭሩ የሚመለስ ቀደም ብለው የሙያ ሀጋሮችን የሚገጥማቸውን ፈተና ያለውን ሁኔታ ገልጸዋል። እርስዎ በስራ ላይ በነበሩበት ጊዜ አግባብ ያለው ጥያቄ ስለሚመስለኝ ነው በግሎ ነጻ ነበሩ መስራት የሚያስችለት እርሶ የሚያምኑበትን በሙያው የሚፈቅደውን ነገር የመስራት አቅምና እድል ነበረዎት እኔ ነፃ ለመሆን ከፍተኛ ጥረት ነው ያደረግኩት የገባውበትን ፈተና ከባድ ፈተና ነው ይሄ የግል ልምዴ ነው ጊዜው ትደርስ እናወራዋለን እሱ ችግር የለውም በማንነቴ ላይ ይመሰረታል በራሴ ላይ አደጋ ወስደህ የሰው መብት ማስከበር ትችላለህ የሚመጣውን ነገር ሊቀበል ብሌ ገብተህበት ማለት ነው። አንድን ተማሪ አለግባብ የታሰረውን ተማሪ ፈትቼ እኔ ልባረር ብሌ የምትገባበት ከሆነ ልትሰራው ትችላለህ። ምክንያቱም ስበዛ ይንጫጩብሀል እንጂ ምንም አያደርጉህም። ቀጥሎ በሚመጣው ነገር ወይ መባረር ነው ወይ ሌላ ነገር ነው። እሱን ለመቀበል ተዘጋጅተሃል ማለት ነው። የሚጠበቅብህ ቁርጠኝነት በጣም በጣም ከልክ በላይ በጣም ትልቅ ቁርጠኝነት ይጠየቅ ይጠበቅብሃል። ዊች ኖርማሊ ኢዝ ኖት ኤክስፔክትድ ከማንም መጠበቅ የሌለበት ነገር ነው። ይሄ እኔ ራሴ መስዋዕትነት አድርጌ አይደለም ለአንድ ተማሪ መብቱን የማስከብረው። ምክንያቱም ሌላ ሺህ ጉዳይ ማየት መቻል አለብኝ ቁጭ ብዬ በዚህ ደረጃ ነው እኔ ሰርቼ ያሳለፍኩት። የኔ ልምድ እንግዲህ ለሁሉም ይሰራል ለማለት አይደለም። አመሰግናለሁ። ምክንያታዊ ስለሆነ ብቻ ነው ጥያቄውን በእርሶም በግል የእርሶንም ተሞክሮ እንዲያመጡልን የፈለግኩት። በርካታ ጭብጦች አሉ። እናንተ ሁለታችሁ እንደ ሙያም ያጠናችሁትን ሰላማዊ ሁኔታዎችን ለመፍጠር የሚደረጉ ጥረቶች ላይ በሙያም የምታውቋቸውንም መነሻዎች ጨምረን ሰላምና ብልጽግና ማምጣት በሚያስችሉ የህዝቡን የኑሮ ደረጃና የፖለቲካውን ምህዳር የሚመለከቱ ዋና ዋና ዋና ጉዳዮችን አስመልክቶ በተከታታይ እንመለከታለን። አቶ ጸጋዬ አረፈ ከዚህ ከዩናይት ስቴትስ፣ አቶ እስራኤል ፈይሳ ከካናዳ እንግዶቼ፣ ለዛሬው በዚህ እንቋጭ እንጂ ቀደም ብዬ ባነሷቸውና ሌሎች ተዛማች ርዕሰ ጉዳዮች ዙሪያ ተከታታይ ክርክሮችን እናደርጋለን። ለዛሬው ግን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። በጣም አመሰግናለሁ። አቶ እስራኤልም እግዜር ስጥልኝ። Thank you. የፕሮግራም ማሳሰቢያ ይቀጥላል። ለኢዴፓ የምንጠይቀው ጥያቄ ኢዴፓ አስበው የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመን ፖለቲካ ፓርቲ መስሎ ነበር የሚታየኝ። እና እንዴትና ለምን ነው ሊበራል አይዲዮሎጂን ሊከተል የቻለው? ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው? ከአድማጮች ለቀረቡት ከቀረቡት ጥያቄዎች ውስጥ የወሰንነው ነው። የጥያቄው መልስ እንግዶቻችን ቀደም ሲል የሰማችኋቸው የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ና የኢትዮጵያውያን ዲሞክራሲያዊ ፓርቲ ፕሬዚደንት ዶክተር ጫኔ ከበደ ለቀደም ላለው ና ለሌሎችም ጥያቄዎች በነገው ምሽት መልስ ይሰጣሉ። እንድታደምጡ እንጋብዛለን። አሁን ባለን ቀሪው ጊዜ የማጠቃለያ ዜና ሶሎሞን ያቀርባል። የመን ዋና ከተማ ሰንዓ ላይ በሚገኙ የአማጺያኑ ሺዓ ሁጤዎች ደጋፊዎች በሚያመልኩባቸው ሁለት መስጅዶች ላይ ዛሬ በተጣሉ አደጋዎች 126 ሰው ተገድሏል፣ ከ250 በላይ ቆስሏል። የየመን የእስላማዊ መንግስት ቅርንጫፍ ነኝ ያለ ቡድን ነው ጉዳቱን ማድረሱን የተናገረው። የናይጄሪያዊ አማጺ ቡድን ቦኮ ሀራም አድርሶታል በተባለ ጥቃት ጎንቦሩ በተባለችው ከተማ ውስጥ ቢያንስ 11 ሰው መግደሉ ተገለጸ። ነገ ኢትዮጵያ አዲስ አበባ ላይ ጥቂት ካፊያ ይኖራል። ከፍተኛ ሙቀቱ የአዲስ አበባ 27 ዝቅተኛ 13 ዲግሪ ሴልሽስ ይሆናል። ክብራትና ክብራን ለዛሬ አርብ ምሽት ያሰናደናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራልን ቴሌላይም ባክ ነው። እንደዚሁም ቴክኒሽያኑ ቮይቴክ ዞርኒያክ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን የምንሰናበታችሁ ስናስተናግዳችሁ ቆየ ነው ሰሎሞን አባትና ቆንጂ ይታየንን። አሁን የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም ደህና ደሩ